With SBS Radio. I'm Roy. ተመልሶ እንደገና ማሰብ ይችላል ለማለት ያስቸግር ነበረ። መሽቶ በነጋ ቁጥር ለውጦች ነበሩኝ የሚሉት መጋቢ ዘላለም ከሆስፒታል ወደ ቤት ከተመለሱ በኋላ ሰውነታቸው ወደ ቀድሞ ሁኔታው ለመመለስ ጊዜ ወስዶ እንደነበረ ይገልጻሉ። በሽታው ከበድ ያለ ነው ማለት በሰው ላይ የሚያመጣው ተጽዕኖ በጣም ከፍተኛ ነው። በተለይ አይምሮዬ ተመልሶ እንደገና ኖርማሊ ያስባል ለማለት በጣም ያስቸግር ነበር እና ዶክተሮቹም በጣም ደጋግመው ቼክ የሚያደርጉኝ አእምሮዬ ልክ ነው አይደለም የሚለውን ነገር ነው። ያው ከኦክስጅኑ የተነሳ ማለት ነው ከላንጌ ፌል ከማረጉ ማለት መስራት ከማቆሙ የተነሳ ሳምባዬ ማለት ነው። ስለዚህ ማለት አይምሮዬ በትክክል ይሰራል የሚለው ነገር እነሱ በጣም ኮንሰርን ስለነበራቸው፣ እኔ ግን ከምንድነው ከራስ ምታቱ ነው። ቤትም ከተመለስኩ በኋላ ራስ ምታቱ ብቻ ሳይሆን ራሴ ራሱ ይሄ ካሌ ወይንም አጥንቱ ይሄ አይምሮዬ ላይ ያለው ማጅራቴ ላይ ፔን አለው። በጣም ኃይለኛ ፔን አለው መተኛት ሁሉም የሚያስቸግር ፔን አለው። ከውጭ ሁሉ እና ኖት ኦንሊ ከውስጥ ብቻ እና እሱ ትልቅ ባትል ነበረ። ግን በየቀኑ ፕሮግረስ አለኝ መሽቶ ሲነጋ በጣም እየተሻለኝ እየተሻለኝ የተሻለኝ እሱ በጣም ሪከቨር ሌላው አእምሮዬ እግዚአብሔር መቼስ ሲረዳ ነው የሰው አይምሮ የሚመለሰው እንጂ በሕክምናም አይምሮ መመለስ አይቻልም። ስለዚህ እግዚአብሔር አእምሮይን በሙሉ መልሶልኛል። ስለዛ እግዚአብሔርን በጣም አድርጌ አመሰግናለሁ። እግዚአብሔር ነው ይሄን ያደረገው። ጌታችን የሱስ ክርስቶስ እንደመለሰልኝ ያውቃል። በጣም ሪስቶር አድርጎኛል። እንግዲህ ሌላው ምንድን ነው ላንጌ ብዙ ጊዜ ክብደት እንዳልኩ፣ እዛም ሪከቨሪ ላይ ሆኜ በጣም የምቸገር የነበረው ምንድን ነው ወደ ብዙ ኪሎ እንደተሸከምኩ ያህል ነው ላንጌ ብዙ ክብደት ነበረው እና ለመተንፈስ አየር ማለት ምን ያህል ትልቅ ነገር እንደሆነ ያወቅኩት አንዱም የተረዳውት በዚህ ጊዜ ነው። እስትንፋስን የሚሰጥ እግዚአብሔር እስትንፋሳችን በጣም ይሄ የምንተነፍሰው አየር አንድ ቀን ከፍለንበት አናውቅም፣ ግን በጣም ትልቅ ጊፍት ነው። በጣም ትልቅ ጊፍት ነው። ሳንባችን አንድ ቀን ስራ አቁሞ አያውቅም እና በጣም ትልቅ ጊፍት ነው። ዳዊት ምንድን ነው የሚለው በእግዚአብሔር ቃል ላይ ግሩምና ድንቅ ሆኜ ተፈጥሬአለሁ። እና ግሩምና ድንቅ አድርጎ ነው የፈጠረ ዊ አር ቬሪ ኮምፕሌክስ የተፈጠርነው አፈጣጠር እና ሁሉ ነገራችን እንዴት እንደሚሰራ በጣም ያስገርማል። እና በጣም ይሄን የአመለካከት ለውጥ አይቻለ በውስጡ ለእያንዳንዱ ለእንቅልፍ ያለኝ አሁን ምንድነው? እንቅልፍን የሚሰጥ እግዚአብሔር ነው ይላል መጽሐፍ ቅዱስ። በጣም ጥሩ አልጋ ልንገዛ እንችላለን፣ ግን ጥሩ እንቅልፍ መግዛት አንችል። እንቅልፍ የሚሰጠው እግዚአብሔር ነው። ስለዚህ በእንቅልፍ ተኝቶ መነሳት በጣም በጣም በጣም ትልቅ በረከት ነው። ትልቅ በረከት ነው። አለመተኛ ትልቅ በሽታ ነው። ስለዚህ እንቅልፍ ምን ያህል ፕረሽስ እንደሆነ የአመለካከት ለውጥ አይቻልም በራሲ ሌላው ደግሞ ያየሁት ምንድን ነው ምግብ ይከለክላል ብዬሃለሁ። እና እኔ አሁን አንድ ጉርሻ ስጎርስ ያልበኛል ሁሉ እና በጣም ነው የምትቸገር የነበረው ከዛ የተነሳ በቃ ይደክመኛል አንድ እንደው እውነቴ ነው የምለው አስር ሀያ ሜትር ሄጅ ከመጣው ልክ በጣም ነው የሚደክመኝ መጀመሪያ ላይ እና ምንድን ነው ማስል ከሌለን ምንም ነገር ማድረግ አንችልም። ማስላችን ደግሞ በስምንት ቀን አይሲ ውስጥ ስለነበርኩኝ በሙሉ ኮምፕሊትሊ የቦዴን ማስል ወይንም ጡንቻይን ያጣው እንደ ወረቀት ነው የሚሆነው። አግላችን ከኮሮና ቫይረስ ራሳችንን ለመጠበቅ መከተብ አለብን የሚሉት መጋቢ ዘላለም በኮሮና ክትባት ዙሪያ ውዝግቦች ቢኖሩም ሰዎች በህመም ተጠቅተው እንዲሰቃዩ አልፈልግም። መድኃኒት የሚፈጥረው እግዚአብሔር ነው። መዘናጋት ለማናችንም ጥሩ አይደለም ሲሉ የጥንቃቄ መልእክታቸውን ያስተላልፋሉ። ብዙ ክትባቶችን ከዚህ በፊት ተከትበናል። ባለስሳሳት ብዙ ሰው ተከትቧል ብዬ አውቃለሁ፣ አምናለሁ። ማለት ክትባት ስለሚያስፈልግ ለምሳሌ ሚዝልስ ተከትበናል። በዚህም ሀገር እንኳን ወደ አፍሪካ ስንሄድ ወደ ኢትዮጵያም ወደ ኤርትራም ወደ ተለያየ ስፍራዎች ስንሄድ ይሄን ይሄንን ክትባት ውሰዱ ተብለን ተከትበን ሄድ ያን ጊዜ ስንከተብ ብዙ ጥያቄ አላመጣንም። በእርግጥ የኮቪድ ክትባት ብዙ ኮንትሮቨርሻል የሆነ ነገር እንዳለው አውቃለሁ፣ ሰምቻለውም፣ አንብቤ ያለውም አይቻለሁ። ለምን ብዙ ጥናት ገና ተደርጎበት በቃ ብዙ ታይም ተወስዶበት ፕሩቭ የተደረገ ስላልሆነ ብዙ ኮንትሮቨርሺያል ነገሮች አሉት። ግን አሁን እኔ በጣም አድቫይስ የማደርገው ኤኒ በተለይ በዚህ በሽታ ተጠቅቶ ብዙ መከራ ውስጥ መግባት ተገቢ ነው ብዬ አላምንም። እግዚአብሔር መንገዶችን ሲያመጣ ሰዎችን አእምሮ የሚባርክ እሱ ነው። ሜዲካል አለሙ ላይ በእርግጥ እኛ አይተን ዶክተሮቻችንን አማክረን ሜዲካል ሰዎችን በደንብ አድቫይስ ጠይቀን ዲሲሽኑን አድርገን ፕሮቴክሽኑን መውሰድ በጣም ተገቢ ነው። መዘናጋቱ ለማናችንም ቢሆን ጥሩ ነው ብዬ አላምንም። እንደገናም ደግሞ ማንኛው ሰው ላይ ኮቪድ በቃ ጠንክሮ ላይፉን እስከ መውሰድ ድረስ እንደሚሄድ አናውቅም። አይ እኔ እኮ ይዞኝ በጣም ምንም እኮ የእናህል እንኳን ራስ ምታትም እንኳን አልነበረኝም ሊል ይችላል አንድ አንደኛው ደግሞ ላይፍ ትሬትኒንግ ወይንም ደግሞ ላይፉን ሁሉ እስከሚያጣ ድረስ ሊያደርሰው ይችላል። ስለዚህ እኔ ካሳለፍኩት ነገር አድቫይስ የማደርገው ምንድን ነው፣ በጣም ያንግ እንኳን የሆኑ ልጆች ላይ ኤፌክቱን ስለማናቅ ዝም ብለን ተዘናግተን እንትን ማለት ኮስት ያደርገናል። ስለዚህ ፕሮቴክሽኑን መውሰድ በጣም ተገቢ ነው ብዬ አምናለሁ። ካሬጅም አደርጋለሁ። ካሬጅ የማደርገው ምንድን ነው፣ በዚህ ላይ ፋይት ማድረግ ይገባናል ብዬ አላምነም። እግዚአብሔር በተለያየ መንገዶች ይሰራል። ሜዲካል ዓለሙ ላይ ይሰራል ብዬ አምናለሁ ለሰው አይምሮንም ባርኮ ማለት ይሄንን ቫክሲን ያመጣው ጌታ ነው ብዬም አምናለሁ። ስለዚህ እግዚአብሔር እጅ አለበት ብዬ አምናለሁ በዚህ ውስጥ። ስለዚህ ምንድን ነው ሁላችንም ፕሮቴክሽኑን መውሰድ ተገቢ ነው ብዬ አድቫይስ አደርጋለሁ። ይሄን አድቫይስ ግን እያንዳንዱ ሰው ወስዶ ከሎካል ጂፒው ጋር በደንብ ተነጋግሮ የራሱን ፕሮፐር ዲሲሽን ማድረጉ ተገቢ ነው። ራሱን ፕሮቴክት ማድረግ ተገቢ ነው። በተለይ አንደርላይን ፕሮብሌም ያላቸው ሰዎች ደግሞ ካሉ በጣም ተጠንቅቀው ይሄን ነገር ማድረግ አለባቸው። ምክንያቱም በሽታው አንድ ጊዜ ግሪፕ ካደረገ በኋላ እርዳታ ብዙ ለማግኘት በጣም አስቸጋሪ ነው። ስለዚህ ጥንቃቄውን መውሰዱ አስቀድሞ ተገቢ ነው ብዬ አምናለው። ያም ደግሞ ያው ክትባቱ ሬዲ ነው። እንደውም ሌላ ሀገር ላይ እኮ በበቂም የለም፣ እንደውም የለም። አሁን ፋይዘር የለም ሌላ ቦታ ላይ እና እግዚአብሔር የሰጠንን እድል መጠቀሙ በጣም አስፈላጊ ነው ብዬ አምናለሁ። እንግዲህ ያለኝ አድቫይስ እራሳችንን መጠበቅ፣ ልጆቻችንን መጠበቅ፣ በተለይ ከአስራ ሁለት ዓመት በላይ አስከትቡ ስንባል ያለውን በጣም ጥቅሙን አይተን ማድረጉ ተገቢ ነው ተገቢ ነው። በኋላ ላይ ኮንስኮንሱን ከመቀበል አስቀድሞ ማድረጉ ተገቢ ነው ብዬ እላለሁ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ ከማህበረሰብ